ያው እንደዚህ ነው ተከማች ያለው ማለት ነው። ዳብራ እንደዛ ያያቸዋል። እኔ አሁን ወደ ውስጥ ያልቀረብኩት ማለት ነው። እዛ ጋር ውስጥ ላይ ማለት ነው ስለሚያስቡኩ አሁን የኮማንደር የሚባለው አብዶ ባለፈ እንደዚህ ብር ተቀብሎ ነው እንደዚህ የለቀቀው ማለት ነው መዳበራው። እንግዲህ ተመልከቱ እዚህ ጋር መጋዘን ውስጥ ማለት ነው። ይህ ቤት ነው፣ ወፍጮ ቤት ነው፣ የግለሰብ ወፍጮ ቤት ነው። ዘይኖስ የሚባለው ማለት ነው። መዳብራን በየቦታው ማለት ነው፣ ቢያንስ አራት አምስት መጋዘን ላይ ማለት ነው። እንደዚህ ተከማቸ ከ 3 መቶ ኩንታል መዳብራዎች ማለት ነው ተቀምጠዋል። ግን ማለት ነው አሁን እሱ ብር እየተቀበለ እንደዚህ ብር እየተቀበለ መንግስት ከህዝብ ጋር ለማጋጨት ማለት ነው። ኮማንደር ነው በነገራችን ላይ አስተዳደሩ ራሱ ማለት ነው በብር ነው የሚደራደረው። እንደዚህ ሕገ ወጥ ነገር እየሰራ ማለት ነው። እና ደውዬ እነግራለሁ እኔ ችግር የለውም ለማንኛውም ብቻ መረጃውን እዩልኝ። ያለ መዳብራ ማለት ነው ይሄ የመጀመሪያው ነው። ሌላ ወደ ሶስት አራት ቦታ ላይ መጋዘን ላይ እንደዚህ ተከማችቶ እኔ በማስረጃ ነው፣ ዝም ብዬ አይደለም እወቅሰው እና እንግዲህ፣ ዩ ዘይን ሁሴን እና ኮማንደር አብዶ እንደዚህ በገንዘብ በገንዘብ እየተደራደረ ማለት ነው። በገንዘብ እየተደራደረ መንግስት ከህዝብ ጋር ያጋጫል። እንደዚህ ነው፣ እንደዚህ ነው ህግ እየተጣሰ ያለው ማለት ነው። በማስረጃ ነው፣ በማስረጃ ነው።